ከሚደመጡት ጉዳዮች መካከል የሚገልጽ ውጤት አልመጣልኝም። ለምን ያው ካስተራረሙ ችግር ስላለ ያኔ ሱራን ምን ተብሎ ነበር መምጣት ያለበት ወይም ውጤት ሊመለቀቅ ያለበት ብላይንድ ተብሎ ነበረ። ፎርም አለቻት ብላይንድና ነን ብላይንድ የምትል ብላይንድ ተብሎ መለቀቅ ሲገባው፣ ነገር ግን ኖርማል ተብሎ የተለቀቀው የዘንድሮው የከፍተኛ ትምህርት መግቢያ ምዘና በተገቢው ሁኔታ ባለመታረሙ ለከፍተኛ ችግር ተጋልጠናል በማለት በአማራ ክልል የሚኖሩ አካል ጉዳተኛ ተማሪዎች ተናግረዋል። ዝርዝር ጉዳዩ በምሽቱ ይደመጣል። አንበጣ አንድ ሰሞን ላይ ጉዳት እየደረሰ ነበረ እና በዚህ መልኩ ቴክኖሎጂ ሶልቭ ማድረግ ይቻላል። ግዙ ቴክኖሎጂስ ስለተባለው በምናባዊ ሁነታ ላይ ያነጣጠረ ድርጅት የነገረን የድርጅቱ መስራች ዳንኤል ጌታቸው ነው። ቀሪ ሀሳቦቹን ቆየት ብለን እናሰማችኋለን። እና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩ ምር አለው። ንጉሱ ታምሬ ደግሞ በድምጽና ምስል ምህንድስናው አብሮን ያመሻል። ከሁሉ በፊት አጫጭር የዓለም ዜናዎች እንስማ። ስመኝ ሸቆየ Me sé que no los hablamos. በካሜሩንና በናይጄሪያ ድንበር መካከል የሚገኙ ሶስት ከተሞች ውስጥ የኮሌራ በሽታ ወረርሽኝ መከሰቱን የካሜሩን ህብረተሰብ ጤና ሚኒስትር አስታውቋል። መንግስት እንዳለው ሊምቤ፣ ቦየና እና ቲኮ በተሰኙት ከተሞች ውስጥ ኮሌራ ካጠቃቸው ስድስት መቶ በሽተኞች መካከል 12ቱ በሰባ ሁለት ሰዓታት ውስጥ ህይወታቸው አልፏል። በሊምቤ የመንግስት ሆስፒታል ዳይሬክተር የሆኑት ኔንቲ አኔርኬ እንደተናገሩት ሆስፒታሉ ሁለት መቶ ሰዎችን የማ Tak nak, tapi pino በአሁኑ ወቅት ከ240 በላይ የኮሌራ ታማሚዎችን በመርዳት ላይ ይገኛል። የኮሌራ ወረርሽኙ በአካባቢው የተራዘመው ድርቅ ባስከተለው ንጹህ የመጠጥ ውሃ እጥረት ምክንያት የደረሰ ሲሆን ህብረተሰቡ፣ ከብቶችና ነዋሪዎች የሚጸዳዱባቸውን ወራጅ ውሃ ለመጠጥነት ከመጠቀም እንዲቆጠብ የአካባቢዎቹ አስተዳዳሪዎች ተናግረዋል። በየካቲት ወር በካሜሩን በደረሰ ተመሳሳይ የኮሌራ በሽታ 1300 ሰዎች ተጠቅተው የነበረ ሲሆን ሶስት ሶስት ደርዘን የሚሆኑ ሰዎች ደግሞ ህይወታቸው አልፏል። ሶስት አሜሪካዊ የእስልምና እምነት ተከታዮች ከውጭ ጉዞ ሲመለሱ የዩናይትድ ስቴትስ ድንበር ጠባቂዎች ህገ መንግስታዊ መብታቸውን በሚጻረር መንገድ እምነታቸውን የሚመለከት ጥያቄ እንደጠየቋቸው በመግለጽ ትላንት ክስ መስርተዋል። የሚኔሶታ፣ ቴክሳስና አሪዞና ግዛት ነዋሪ የሆኑት ሶስቱ ሰዎች የሀገር ውስጥ ደህንነት ባለስልጣናትን የከሰሷቸው ሎስ አንጀለስ በሚገኝ የፌዴራል ፍርድ ቤት ሲሆን በክሳቸው የድንበር ጠባቂዎቹ የእስልምና እምነት ተከታዮች እንደሆኑ መስጊድ ይሄዱ እንደሆነና በቀን ምን ያክል ጊዜ እንደሚጸልዩ በመጠየቅ እንዳጣደፏቸው አስረድተዋል። ከሳሾቹን ወክሎ በፍርድ ቤት የሚከራከረው የአሜሪካ ሲቪል ነጻነት ማህበር ለሰዎቹ የቀረባላቸው ጥያቄ ህገ መንግስቱ ያስቀምጠላቸውን የሃይማኖት ነፃነትና ከመድሎ የመጠበቅ መብት እንደጣሰ ገልጾ አስረድቷል። ከከሳሾቹ አንዱ የሆኑት አብድራህማን አደን ካሬ ሚኖሶታ በሚገኝ መስጊድ ውስጥ ኢማም ሲሆኑ እንደ አውሮፓያን አቆጣጠር ከ201 2007 እስከ 2022 ባለው ጊዜ ከሀገር ወጥተው በተመለሱባቸው አምስት የተለያዩ ጊዜያት በእምነታቸው ዙሪያ ጥያቄ እንደቀረበላቸው ተናግረዋል። ኮቪድ-19 ወረርሽኝ ከዩናይትድ ስቴትስ ከተሞች 73 ከመቶ በላይ በሚሆኑት የህዝብ ብዛታቸውን እንደቀነሰው የዩናይትድ ስቴትስ ህዝብ ቆጠራ ቢሮ ያካሄደው ጥናት አመልክቷል። ቢሮው እንደ አውሮፓያን አቆጣጠር በ2021 ዓ ም በዩናይትድ ስቴትስ በሚገኙ ወደ 3 ሺ የሚጠጉ ከተሞች ያካሄደው ጥናት ባለፈው አንድ አመት ውስጥ የህዝብ ቁጥር መቀነሱን ያረጋገጠ ሲሆን ይህም በአንድ አካባቢ ከሚወለዱ ህጻናት ይልቅ የሞት ቁጥር በሚበዛበት ወቅት የሚፈጠር ቅነሳ መሆኑን አመልክቷል። ከሚወለዱ ህጻናት ቁጥር መቀነስ በተጨማሪ እድሜያቸው የገፋ ሰዎች ቁጥር በብዛት መኖርና ኮቪድ-19 ወረርሽኝ ያባባሰው የሞት ቁጥር መጨመር በተፈጥሯዊ መንገድ የሚቀንሰውን የህዝብ ብዛት ቁጥር እንደጨመረው የህዝብ ቆጠራ ቢሮ ባወጣው መግለጫ አመልክቷል። ዩናይትድ ስቴትስ የራሽያን ወረርሽኝ በመሸሽ ሀገራቸውን ጥለው እየተሰደዱ የሚገኙ እስከ 100 ሺህ የሚደርሱ ዩክሬናውያን ስደተኞችን ወደ ሀገሯ ለማስገባት መዘጋጀቷን ዋይት ሀውስ ትላንት አስታውቋል። ዋይት ሀውስ በድህረ ገጹ ላይ ይፋ ባደረገው መግለጫ ስደተኞቹን የመቀበ የሚቀበሉ ሀሳብ የአሜሪካ ምክር ቤት በቅርቡ በራሽያ ወረራ ጉዳት የደረሰባቸውን ለመርዳት ያጸደቀው የአንድ ቢሊዮን ዶላር የሰብአዊ እርዳታ እቅድ አካል መሆኑን አመልክቷል። መግለጫው አክሎ በርካታ ዩክሬናውያን ለሀገራቸው ቅርብ በሆነውና የቅርብ ቤተሰቦቻቸው በሚገኙበት አውሮፓ መቆየት ቢመርጡም ስደተኞቹ ወደ ዩናይትድ ስቴትስ መምጣት ቢፈልጉ ስደተኞች የሚገቡበትን ሕጋዊ መንገድ ተከትሎ እንደሚስተናገዱ ገልጿል። በተጨማሪም ዩናይትድ ስቴትስ ውስጥ ቤተሰብ ላላቸው ዩክሬናውያን የተለየ ፕሮግራም ለማዘጋጀት እቅድ መያዙን ተጠቁሟል። የዩናይትድ ስቴትስ የቀድሞ ፕሬዚዳንት ዶናልድ ትራም በከፍተኛ ሁኔታ ቀን ሰውት የነበረውን በየዓመቱ ወደ አሜሪካ የሚገቡ የስደተኞች ቁጥር የባይደን አስተዳደር ጨምሮ ወደ 125 ሺህ ቢደርሰውም አፈጻጸም ላይ ባለው መጓተት ምክንያት የተቀመጠውን ግን ማሳካት እንደማይቻል ተንታኞች ተናግረዋል። አድማጮች ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስምንሽ የቆየነኝ ከቀሪዎቹ የጋቢና መሰናዶች ጋር መልካም ቆይታ ስመኝችን ለቀደሙት ዜናዎች በእጅጉ አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ለዛሬ ወያዝንላችሁ የመጀመሪያ መሰናዱ እንሻገር በዘንድሮው የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና አስተራረምና የዩኒቨርሲቲ መግቢያ ውጤት አካል ጉዳተኞች ተጎጂ መሆናቸውን የአማራ ክልል አካል ጉዳተኞች ማህበረ ፌዴሬሽን አስታውቋል። በሌላ በኩል አስተራረሙና የውጤት አሰጣጡ ደረጃውን አልጠበቀም፣ ስህተትም አለበት የሚሉ በደሴ የሚኖሩ ማየት የተሳናቸው ተፈታኞች ውጤቱን እንደማይቀበሉት አስታውቀዋል። መስፍን አራጌ ከርማቱ ና ከዩኒቨርሲቲ መግቢያ መቁረጫ ነጥብ ችግር ጋር ተያይዘው ሰሞንኛ የመነጋገሪያ ርዕስ የሆነው የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ከሌላ ወገንም ሌላ ስሞታ እያስተናገደ ነው። ከአካል ጉዳተኞች ከደቡብ ወሎ መካነ ሰላም ወረዳ መጥቶ ደሴ ከተማ የሚኖረው ና መስጊድ አካባቢ በሚመጡ ምዕመናን ድጋፍ ተምሮ እዚህ መድረሱን የሚናገረው አይነ ስውርን ሬስ አህመድ ያልጠበቀውና ና ለልመና ወደ ጎዳና እንዲወጣ የሚያስገድደው ውጤት ማስመዝገቡን ተናግረዋል። የሚገልጽ ውጤት አልመጣልኝም ለምን ችግር ስላለ ይህ አይነ ስውራን ነበር መምጣት ያለበት ወይ ሲገባው ነገር ግን ኖርማል ተብሎ ይሄ ማለት ደግሞ ለእኛ ምንድን ነው ችግሩ? ኖርማል ከተባለ የኔ እናንተ ውጤት ባንድ ነው እኩል ነው ማየት ላይ ነው። ፈተናው በሁለት ዙር የተካሄደ ሲሆን በመጀመሪያው አይነ ስውራን ወደ ዩኒቨርሲቲ መግቢያ የተቆረጠላቸው ነጥብ ሁለት መቶ ሲሆን ሁለተኛ ዙሮች ደግሞ ሁለት መቶ ተፈተኑ መስማት ለተሳናቸው የዩኒቨርሲቲ መግቢያ 250 ሲሆን ሁለተኛው ዙር ደግሞ 300 ነው በአማራ ክልል አይነ ስውራን ማህበር የደሴ ቅርንጫፍ ምክትል ሰብሳቢ ዘካርያስ መንግስቱ አካል ጉዳተኛ የሆነ ወይም ያልሆነ የሚለው መስፈሪያ በአግባቡ ጥቅም ላይ አለመዋሉን ያረጋግጣሉ ለአይነ ስውር ለመሆናቸው ሆስፒታል ገብተው ሜዲካል አያይዘው ትምህርት ቤት ደብዳቤ አብሮ አያይዙ ልኳል መጀመሪያ ገና ውጤቱ ሳይመጣ ያንን ግን በደንብ አላዩትም ይመስለኛል ትኩረት ሳይሰጡት ኖርማል ብለው ለቀቁት ኖርማል ተብሎ ከተለቀቀ አንደኛ ውጤቱ እንደ ኖርማል ማሎች ነው የሚታየው። አፈርማቲ አይታይላቸውም ማለት ነው፣ ኖርማል ስለተባለ ሁለተኛ በዛው አጋጣሚ ማለት ያው ይጨምራል ዩኒቨርሲቲ እንኳን ብገባ ለአንተ የሚሰጥህ መደብ እና ለኖርማል የሚሰጠው መደብ ይለያያል። አካል ጉዳተኛ የራሱን የቻለ እዛ ውስጥም አፈርማቲቭ ባለው ዩኒቨርሲቲ ውስጥ በጀቱ የሳሙና የምናምን ሊታሰብልህ ይችላል፣ የማንበቢያ ሳንቲም ሊታሰብልህ ይችላል። እና ብዙ ጫናዎች አሉት። ይህንንም ወደ አሁኑ በድብዳቤ ያሳውቀናል። ኖርማል ተብሎባቸዋልና ይስተካከልላቸው፣ በላይ እንዲህ ነው መባል ያለበት የተማሩት በአይነት ጉራን ነው ስልጠና የወሰዱት በአይነት ጉራን ነው ሲማሩም የነበሩት ስልርን የፈተናቸው ጥያቄው መምህር ያነብልሃል፣ አንተ መልኩን ትመልሳለህ። በመምህር ተከሻ የተንተራሰ ነው የኛ መልስ እና ኖርማል ለምን ተባለባቸው ብለን ጥያቄ አቅርበናል ያልን እንደሆን እስካሁን ድረስ ድረገጹን ገብተህ ብታይ አሁንም ኖርማል ነው የሚል ኖርማል መባሉ መግቢያችሁን አልከለከለውም የሚሉ መከራከሪያዎች አሉ ለምን ሁለት መቶ አምሳ የሆነው ያው ላይነ ስጉድ ስለሆነ ነው የሚለው ስላለ ኖርማል መባሉና አለመባሉ ምን ምን ፋይዳ አለው ምን መሰለህ አይነ ስጉዳን መፈተኑ ብቻ ስለሚያውቁ በቲዎሪ ለአይነ ስጉዳን በሁለተኛ ዙር የተፈተኑት ሁለት መቶ አምሳ ማለት ነው እንጂ ከአርዴ ላይ ወይም ከአንተ ውጤት ላይ ብላይ እንዲካል አለ ዩኒቨርስቲ አይቀበልም ለምሳሌ ወሎ ዩኒቨርሲቲ አንዱን አይነት ውር ቢመድበው የሚለው ውጤቱ ኖርማል በሚለው ሁኔታ የታረመለት በቀጥታ የተመደበበት ምድብ ይዞ ቢሄድ አይነት ውር መሆኑ ካላወቀ፣ ብላይንድ በሚለው ካላወቀ ዩኒቨርሲቲ ላይ ይቀበለው ይችላል። በትምህርት ቆይታ ውጤታማ ከሚባሉ ተማሪዎች ተርታ እንደሚመደብ የሚናገረውን ርስ አስረኛ ክፍል ላይ በወሰደው ፈተና የተሻለ ውጤት አስመዝግቦ ማለፉን ጠቅሶ በአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተናው ግን አይነ ስውራንን የማይመለከት እርማት ተከናውኗል ባይ ነው። አፕቲቲውድ የሚባል ትምህርት አለ። እሱ ሰላሳ አምስት ጥያቄ ለእኛ አብሮ የምንፈተነው አለ አለን። ነገር ግን ሀያ አምስት ጥያቄ ለብቻ ለኖርማል ተማሪዎች የሚፈተኑት አለ። እሱ ተደምሮ ታይቶብናል ነው እኛ አሁን ጥያቄያችን። እንደገና ደግሞ ጂኦግራፊ የሚባለው ትምህርት አለ፣ ኳልኩሌሽን አሉ እኛ የማንፈተናቸው እና ለእኛ ደግሞ ማተካከያ የሚወጡ ጥያቄዎች አሉ። እነሱ አብሮ ታርመውብናል፣ እነሱ አብሮ ታይተዋል። እርግጥ እኔ የታረመ ለማለት አስደፍረኝም፣ ግን እንዲያው ቢታረምም እንኳ አይነ ስውሮች እንደዚ አድርጎ ተደምሮ ታይቶብናል ነው። ማስቲካና የሞባይል ካርድ በማዞር ህይወቴን ለመለወጥ የደከምኩለት ትምህርት በውጤት ለመታጀቡ አሳዝኖኛል የሚለውና በደሴ ከተማ ነዋሪ የሆነው አይነ ስውር በፀሐይ አደር ደግሞ በተለይ መንግስት ለአካል ጉዳተኞች እሰጣለሁ ሲለው የነበረው ልዩ ድጋፍ በተግባር አለመታየቱን ገልጿል። ሆቴ የሁለተኛ ደረጃ ትምህርት ቤት ነው የተፈተንኩት። ውጤቱ በጣም አስጨንጋጭ ነው። ሁለት መቶ ሁለት ነው የመጣው። አሁን ያዩበት በሁለት መቶ አልፈው ያውቃሉ። ከስድስት መቶ ውጤት በሁለት መቶ አስር አልፈው ያውቃሉ። ዛሬ ግን ሰቅሏል። አሁን የሰቀለበት ምክንያት ማራ አናውቅም። እኛም ለአይነ ስውራን ልዩ የሆነ ድጋፍ እናደርጋለን እያለ በሚዲያና በተለያየ መስሪያ ቤት ይጎራ ነበር፣ ግን ወሬ ብቻ ሆኖ የቀረው እንደ አስተያየት ሰጡ የዩኒቨርሲቲ መግቢያ መቁረጫ ውጤቱ ያሳለፉትንና ያሉበትን ስነ ልቦና ጫና ግምት ውስጥ ያስገባ አይደለም። የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ከቀናት በፊት የአሜሪካ ድምፅ ላቀረበላቸው ጥያቄ ሲመለሱ በጦርነትና በተለያዩ የሰላም እጦት ምክንያት ፈተና ሳይወስዱ ቆይተው በሁለተኛው ዙር እንዲወስዱ የተደረጉት ተማሪዎች ከመጀመሪያዎቹ ተፈታኞች የተሻለ ውጤት ማስመዝገባቸውን ተናግረው ነበር። ይህን የሚኒስትር ዴታውን መግለጫ በአማራ ክልል አይነስውራን ማህበር የደሴ ቅርንጫፍ ምክትል ሰብሳቢ የተቃወሙት አካል ጉዳተኞች በጦርነቱ የተደራረበ ችግር ተጋፍጠዋል በማለት ነበር። እንደሳቸው አባባል ምቹ ባልሆነ ሁኔታ ለተፈተኑ አካል ጉዳተኞች ምቾት የሚነሳ ውጤት ተሰጥቷል። እኛ ከተማ ውስጥ አስር አይነቱ ጉዳኖ የተፈተነው ሶስቱ ብቻ ናቸው፣ ውጤት ያመጡት ወደ ዩኒቨርሲቲ እንዲገቡ የተደረገው ሰባቱ። ውጤት አጠዋል። የእኛ ቅሬታ አንደኛ፣ በሁለተኛ ዙር የተፈተኑ አይነቱ ጉዳኖ ተማሪዎች በጦርነቱ ውስጥ የቆዩ ናቸው። አላነበቡም፣ በስነ ልቦን አልተዘጋጁም። የተለየ ሳይደረግላቸው ቲቶሪያል ምናምን ሳይሰጣቸው በቀጥታ በረሃ ለበረሃ ነፍሳቸውን ለማዳን ስለከረሙ እንደውም ዘንድሮ መፈ መፈተን የለባቸው ነበር። ከተፈተኑ እንኳ ቢያንስ ውጤቱ መቀነስ ነበረበት። ስለዚህ ቅሬታችን ይሰማልን ትክክል አለም ፈተና ኤጀንሲ እንዲህ አዲስ ውጤቱ ማያት አለበት፣ ካለበለዛ ማለፊያውን ያስተካከል የሚል ቅሬታ ነበረ። ነገር ግን መፍትሄ አላመጣም። ወጣትን ሬስ በሌላ በኩል መፈተን የማይገባቸውን ጭምር መፈተናቸውን ያመለክታል። ትምህርቱን በምንከታተልበት ሰዓት ትምህርት ሚኒስትር ምን ይልክ ነበረ? አንዳንድ ደብዳቤዎች ይልክ ነበረ። ይ ትምህርት ቤቶች አሁን ጂኦግራፊ ትምህርት ላይ ብታይ ጂኦሎጂካል ኢቨንት የሚባል አለ መሬት ክሰቶች የሚባል ስነሱ ርዕሱን ለፉት ተብሎ ተልኮ ነበር። ነገር ግን ጥያቄ ላውቶታል አስበው ተማሪ ያዘናግቶ ማውጣት ማለት ይሄ ማታል ነው። በተማሪ ይችላል። እንደገና ደግሞ ሂስትሪ ላይ ስት ሜዲቫል ኤሮፕ የሚላለ ኒትፎር አካባቢ ላይ እሱን ራሱ ዘሉት ተብሎ ድብዳቤ ተልኮ ነበር በየ ትምህርት ቤት አዎ። ነገር ግን ጥያቄ ላይ ሶስት አራት ጥያቄ ተወቱለት። ይሄ ተማሪ ይህን እለፉት ተብሎ ተነገረው ትኩረት የሚሰጥበት ርዕስ ዘሉ በሌላ ትኩረት አድርጎ እንደገና ትኩረት አልሰጠበት ላይ ጥያቄ አውጥቶ መፈተን ማለት የራሱ በተማሪ ህይወት ላይ መጫወት ማለት። የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት ፍሬ ሰላም ዘገዬ ውስብስቡ የአካል ጉዳተኞች ችግር በውስብስብ የአስተራረምና ውጤት አሰጣት ችግር ችግር ተባብሷል ብለዋል። አንድ ተማሪ በሁለት ዙር በሁለት እንትን ታርሞለታል። በሁለት ምን ማለት ነው? በሁለት ማለት በመጀመሪያው ዙር በአንደኛው ዙር ምክንያቱም እዚያው ዝርዝሩ እዛው ስላለ ማለት ነው። ስለዚህ መታረም የነበረበት በአንደኛው ዙር ነው። አንደኛ ዙር ተፈትኖ ከሆነ ሌላው ተማሪ ደግሞ በሁለተኛ ዙር ሲፈተን በሁለተኛ ዙር ይታረምለታል። በሁለቱ ልታረምለት አይገባም። መርክ ሊመዘገብለት አይገባም። ይቺ ቁጥሩ በጣም ትንሽ ናት። ይሄም ደግሞ ሁለት ዙር በመፈተናችን የተፈጠረ ክፍተት ነው። ይሄን እንግዲህ አንዳንዶቹ እንደ ትልቅ ተደርጎ አጠቃላይ የእርማት ችግር አለበት ብሎ የሚያቀርቡታለን ይሄ ትክክል አይደለም። ይህንን በዚህ ደረጃ መወሰድ ነበር። እንደሚታወቅ እንግዲህ ሰሮ ረታ ኮቪድ ነበር እንደ ሀገር በአይነ ስውራን ከእነሱ ጋር የተጣጣመ የትምህርት ቁሳቁስ ስለማይቀርብ የግድ የሰው ድጋፍ ይጠይቃሉና በዛን ጊዜ ደግሞ የሰው ልትኬ በራሱ ክልክል ስለነበረ ተማሪዎች የሚያርባቸው አካል በወቅቱ አልነበረም። ሁለተኛው ላይ ደግሞ ለሺ አስራ ሶስት ላይ ይሄ በክልላቸው የነበረው ጦርነት የተነሳ የአብዛኙ ጊዜ የትምህርት ጊዜ የባከነበት ጊዜ ነው። እንግዲህ አይነ ስውራን ደግሞ ከተማሪዎች ጋር ካልተገናኙ በቂ የሆነ የትምህርት ቁሳቁስ ስለሌለ መጽሐፎችን ሪፈር ማድረግ የማይችሉበት ጊዜ አልፏል እንግዲህ ልክ ያ ጦርነት ጋብ ሲል ዳር ላይ ፈተና የተሰጠው ዳር ላይ ፈተናው ሲሰጥ እንግዲህ ሌሎች ጉዳት አልባ ተማሪዎች ጊዜው አጭር እንዲሆን ያላቸው ማስታወሻ በወፍ ባህርዳርም ቢሆን ጣይተውት ይገባሉ። አይነ ስውራንና መስማት የተሳናቸው አጋ ጉዳተኛ ተማሪዎች ግን መረጃ ወስደላቸው ለነሱ የተዘጋጀ በነሱ ምቹ የሆነ የተጣጣመ የትምህርት ቁሳቁስ ባለመኖሩ ዝግጅትም አልነበረም በሰዓቱ። ስለዚህ እነዚህ ድረኖ ችግሮች ታይተው ወደ ዩኒቨርሲቲ መግቢያውም በዛ ልክ መመዘን ነበርበት። ፕሬዚዳንቱ በተለይ ለአይነ ስውራን ምቹ የሆነውና የተሻለ ውጤት ያመጡበት የተባለው የሲቪክስ ትምህርት ፈተና ጋሽኳል ተብሎ ውድቅ መደረጉ የአይነ ስውራን ተፈታኞችን ውጤት እንዲቀንስ ያደረገ ሌላው ምክ ት መሆኑን ሳይጠቅሱ አለፉም። የመጀመሪያ ዙር ተፈታኞች ላይ ሲቪክስ አልተያዘም፣ ለሁሉም ተማሪዎች ውጤቱ ጋሽኳል በሚባል ውጤቱ አልተያዘም። አይነ ስውራን ሲቪክስ በደንብ የሚሰሩት የሚጠበቅበት ት የምንጠብቅበት ሁላቸው አይነ ስውራን የሆኑ ሰዎች ልክ ውጤቱ ወጥቷልና ውጤቱ ጋሽኳል በሚል የተነሳ አይነ ስውራንም የዛ ሰለባ ሆነዋል። እነሱ የምለክታቸው እነሱ ግን ለብቻ ታይቶ ሲቪክስም አብሮ ለእነሱ መደመር ነበረበት። ቪኦኤ ከአካል ጉዳተኞቹ ጋር ተያይዞ በሚነሳው የአስተራረም ቅሬታ አገር አቀፍ የትምህርት ምዘናና የፈተናዎች ኤጀንሲን ምላሽ ለማ ለማግኘት ጥረት እያደረገ ሲሆን ከቀናት በፊት አስተያየታቸውን የሰጡት ኤጀንሲው ምክትል ዋና ዳይሬክተር ተፈራ ፈይሳ ይሄን ብለው ነበር። አንድ ተማሪ በሁለት ዙር በሁለት እንትን ታርሞለታል። በሁለት ምን ማለት ነው? በሁለት ማለት በመጀመሪያውም ዙር በአንደኛውም ዙር ምክንያቱም እዛው ዝርዝሩ እዛ ውስጥ ስላለ ማለት ነው። ስለዚህ መታረም የነበረበት በአንደኛው ዙር ነው። አንደኛ ዙር ተፈትኖ ከሆነ ሌላው ተማሪ ደግሞ በሁለተኛ ዙር ሲፈተን በሁለተኛ ዙር ይታረምለታል። በሁለቱ ልታረምለት አይገባም። መርክ ሊመዘገብለት አይገባም። ይቺ ቁጥሩ ትንሽ ናት። ይሄም ደግሞ ሁለት ዙር በመፈተናችን የተፈጠረ ክፍተት ነው። ይሄን እንግዲህ አንዳንድ እንደ ትልቅ ስህተት ተደርጎ አጠቃላይ የእርማት ችግር አለበት ብሎ የሚያርቡታለ ይሄ ትክክል አይደለም። ይሄንን በዚህ ደረጃ መወሰድ የለበትም። አቶ ዘካሪያስ ማስኪያ እንዲደረግ ድምጻቸውን ትምህርት ሚኒስቴርና ለፈተናዎች ኤጀንሲ ለማሰማት ጥረት ቢያደርጉም እስካሁን አጥጋቢ ምላሽ አለማግኘታቸውን ተናግረዋል። የመግቢያ ውጤቱ ላይ ቅሬታ የሚያነሱት የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት በተጨማሪ የአካል ጉዳት የሌለባቸው ሴትና ወንድ ተማሪዎች እኩል የማይመዘኑበት ስርዓት ለአካል ጉዳተኞች አለመዘረጋቱን ያውሳሉ። ጉዳት አልባ ለሆነ ተማሪዎች የሴትና የወንድ ልዩነት አለው። እነዚህ ጉዳት አልባ ሴት ተማሪዎች አሰደማትናችን ያስፈልጋቸዋል ተብሎ ነው ሴት ጋር አካል ጉዳተኛ ሴቶች ደግሞ አካል ጉዳተኞችን በፆታ ተጠቃሚ ያለማድረጉ አሰራር በቅርብ ጊዜ የመጣ ለመሆኑን በማውሳት ወደፊት አሰራሩ ሊስተካከል ይገባል የሚሉ አስተያየት ሰጮችም አልጠፉም። በአጠቃላይ ፈተናውን ከወሰዱ አካል ጉዳተኞች ያለፉትንና የወደቁትን ተማሪዎች ለመግለጽ የመረጃ እጥረት እንዳለባቸው የሚናገሩት ፕሬዚዳንቱ አይነ ስውራን ብቻ ወደ ሁለት መቶ እንደሚጠጉ ጠቅሰዋል። ባህር ዳርን እንደ ማጣቀሻ ያቀረቡት ፕሬዚዳንቱ በከተማዋ የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተናውን ከወሰዱ አይነ ስውራን ውስጥ የዩኒቨርሲቲ መግቢያ ያገኙት 15 በመቶ ናቸው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዛሬ በይፋዊ የማህበራዊ ትስስር ገጹ እንዳስታውቀው በተለይ በሁለተኛው ዞር በተሰጠው ፈተና እርማት ላይ ስህተት ስለመፈጠሩ ከሀገር አቀፍ ፈተናዎች ኤጀንሲ ማረጋገጡን አስታውቋል። የክልሉ ትምህርት ቢሮን ጨምሮ በፈተና አስተራረሙና በዩኒቨርሲቲ መግቢያ ውጤቱ የታየው ችግር እንዲስተካከል ጥሪ ሲያስተላልፉ የቆዩ ሌሎች አካላትን ያደነቁት አካል ጉዳተኞቹ የእነሱም ድምፅ በመሆን ጥያቄያቸውን እንዲያስተጋቡላቸው ጠይቀዋል። በጉዳዩ ላይ የትምህርት ሚኒስቴርና የፈተናዎች ኤጀንሲን መልስ ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ፣ ከደሴ። መስፍንን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ቨርቹዋል ሪያሊቲ ወይንም ምናባዊ እውነታ ኢትዮጵያ ውስጥ ብዙ ያልተሄደበት የሳይንስ ዘርፍ ነው። ሰዎችን ከውስን ስፍራ ሳይንቀሳቀሱ በኪሎሜትሮች ርቀው የሚገኙ ስፍራዎችን እንዲያሰሱም ያደርጋል። ዝግጅቶች እንዲታደሙ፣ በተለያዩ እንቅስቃሴዎች እንዲሳተፉም ያግዛል። ይህን ዘርፍ ለኢትዮጵያን በማስተዋወቅ ረገድ ስሙ በበጎ እየተነሳ ያለው ተቋም ጉዞ ቴክኖሎጂስ ይሰኛል። የድርጅቱ መስራችና ዋና ስራ አስፈጻሚ ዳንኤል ጌታቸው ይባላል። ከእሱ ጋር ያደረግነው ቆይታ በመቀጠል ይሰማል። ብዙ ቴክኖሎጂስ ከተመሰረተ አንድ ሁለት ዓመት ከስድስት ወር እንደዚህ ይሆናል ከዛ በፊት ድርጅቱ የሚሰራቸው ስራዎች በግል ደረጃ ለመንቀሳቀስ ሞክር ነበረ እኔ በበኩሌ ከዩኒቨርሲቲ ተመራቂ ከወንጉበት ፕሮጀክት ጀምሮ ማለት ነው። እና ትልቁ እንድንከፍት መሰረት የሆነው ቴክኖሎጂን ተጠቅሞ በተለይ የቨርቹዋል ሪያሊቲ ወይም የምናባዊ እውነታ የምንለውን ተጠቅመን የኢትዮጵያ ታሪካዊ ቦታዎች ቅርሶችን ዘመናዊ በሆኑ መልኩ ሰዎች ካሉበት ቦታ ሆነው እንዲጎበኙ ለማስቻል በሚል ነው። ግን አሁን ላይ ሰፋፊ ሌሎች ስራዎችን በጎን ለጎን እየሰራ እንገኛለን። በጥቂት ዓመታት ውስጥ የተለያዩ ሰዎችን ትኩረት የሳቡ አገልግሎቶችን እየሰጣችሁ ምርቶችንም እያስተዋውቃችሁ እንደሆነ ሰምተናል። በጤና ዘርፍ እንዲሁም ደግሞ በግብርና ዋናው ዘርፍም የኢትዮጵያውያንን ኑሮ ለወደፊቱ ሊያቀሉ የሚችሉ አንዳንድ አገልግሎቶችን እየሰራችሁ እንደሆነ ሰምተናል። ስለነሱ እስኪ ንገረን ትንሽ ከላይ ለመጀመር በሁለት አይነት መልኩ ነው የእኛ ድርጅቱ ስራዎች የሚሰሩት። አንደኛው ቅድም በጠቀስከው በቱሪዝም ውስጥ በደንብ እየታወቀ የመጣው ይሄ ጉዞ ማፌክሳር ብለን የምንሰራው ከምና በእውነታ ጋር የተያያዙ ስራዎች ላይ ብቻ ያደላ ወይም እዛ ላይ ፎከስ ያደረገ አንድ እንደ ዲፓርትመንት ነው። ሁለተኛው በኢንተርኔት ኦፍ ቲንግስ እና ሮቦቲክስ ላይ ምርቶችን ወይም እንደዚህ ፊዚካል የሆኑ እቃዎችን ባሉ ሎካል በሆኑ ወይም በሀገር በቀል ታለንቶች በመጠቀም ማምረት ወይም እነሱን ዲዛይን ማድረግ ፕሮቶታይፕ ማድረግ ላይ የሚያተኩር ነው። በሱ ውስጥ የሰራ ናቸው ብዙ ስራዎች አሉ። የመጀመሪያው ምናልባት በዚህ ዓመት መጨረሻ አካባቢ ላይ እናወጠዋለን በትክክል ብለን ያሰብ ናቸው ሀሌታ የምንለው ሮቦት ነው። በሁለት አይነት መልኩ ከኮቪድ ኢትዮጵያ ውስጥ ከገባ ከተባለ ጀምሮ እየሰራንበት የነበረ ነው። ራሱሙ ወደ ደግሞ ወደ ግብርና ላይ እንዲውልስ፣ በረሃን በጣም አንድ ሰሞን ላይ ጉዳት እየደረሰ ነበረ እና በዚህ መልኩ ቴክኖሎጂ ሶልቭ ማድረግ ይቻላል የተለያዩ ኮምፖነንቶችን ስፔሻሊ አይተው ከሆነ የበረሃ አንበጣ ለማባረር ብዙ ድምፅ ይፈጥሩ ነበረ፣ ገበሬዎችና ያ ማባረር ማስፈራራት የሚችል ድምፅ ስለሆነ የበረሃ አንበጣዎችን ስፔሻሊ ኢንጂኒየርድ በሆነ መልኩ ሮቦቶቹ ኢኩዊፕድ ዳርገን ሪሞትሊ መቆጣጠር የምንችለው በሶላር ፓወር መስራት የሚችል እንደዚህ አይነት ፕሮቶታይፕ ዲዛይን አድርገን እሱንም ወርልድ ባንክ ላይ ሁለት ሺህ ሀያ ላይ አቅርበነዋል። አጠቃላይ የኛ ስራ እንደዚህ በሁለት ከፍለን ለኢንተርቴንመንትም የሚሆኑ አዳዲስ አሁን እየመጡ ያሉ ምርቶችን አዲስ ሶስት መቶ ስልሳ ብለን አንድ ይለቀቅ ነው አለ። እሱም ጥሩ እየሄደ ነው። ልክ እንደ ሙከራ ስራ እያበት ነው እና ሲመጡ በዛ መልኩ በሁለቱ አድርገን ነው የምንሰራው። የእኛ ዋነኛ ዓላማ እንደማጠቃለን በቱሪዝሙም፣ በቴክኖሎጂ እድገቱም በጣም አሉ በሚባሉ ስራዎች ሎካል ታለንቶችን ወይም እዚሁ ባሉ ኢትዮጵያውያን እንደኔ እንግዲህ እንዳሉ ያሉትን ተጠቅመን ዲዛይን አድርገን መልሶ ደግሞ ወደ ሀገሩ ተጠቃሚ እንዲሆን እዚ ኢትዮጵያ ውስጥ ብሎም ደግሞ ሌላም ሀገራት አፍሪካ ውስጥ የእኛ ስራ ተደራሽ እንዲሆን መስራት ላይ ያተኮረ ተቋም ነው። ምናባዊ እውነታ የሚባለው ነገር ምንድን ነው? ሰዎች አንድ ቦታና አንድን ሁኔታ በምናባዊ እውነታ ወይም ቨርቹዋል ሪያሊቲ አሰራር መሰረት እንዴት ነው ሊገነዘቡት የሚችሉት ብለው ሊጠይቁ የሚችሉ አድማጮች ይኖራሉ ብዬ አስባለሁ። በአጭሩ ምንድን ነው ጽንሰ ሀሳቡ ይህ ቨርቹዋል ሪያሊቲ ወይንም ደግሞ ምናባዊ እውነታ የሚባለው ምናባዊነታ ወይም ሪያሊቲ የምንለው እንደ ጥንሰ ሀሳብ ደረጃ አዲስ አይደለም። በአብዛኞቻችን ሞባይል ጌሞችን በስልካችን እንጫወታለን። እነዚህ የምንጫወታቸው ጌሞች አስተውለን ከሆነ ቨርቹዋል የሆኑ ዓለሞች ናቸው። ግን ምናልባት ብዙ በመጫወት ውስጣቸው ጋር ያለን ግንኙነት እየጨመረ እስከ ሶስት ድረስ ሊደርስ ይችላል። የኮምፒውተር ጌምም ሊሆን ይችላል፣ የሞባይል ጌምም ሊሆን ይችላል። የተለያዩ ግን ትልቅ ይሄ የቨርቹዋል ሪያሊቲን ነገር በደንብ እያስተዋወቀው የመጣው በዲስፕሌው ደረጃ ወይም ራሱ በቨርቹዋል ሪያሊቲ ኮምፖነንት ደረጃ እያደገ የመጣው ራሱ ቴክኖሎጂ ላይ ለምሳሌ የቪአር ሴቶች መምጣት ሲጀመር ኮምፕሊትሊ ሰዎችን ሙሉ በሙሉ ቨርቹዋል ወደሆነ አለም ውስጥ ማስገባት ሲጀመር አይ ቲንክ ትንሽ ለውጡም የታየ አቅሙን በደንብ እየተጠናቀር የመጣበት በዛ ደረጃ ይመስለኛል። ቨርቹዋል ሪያሊቲ ብዙ ዘርፈ ብዙ ጥቅም አለው። አንድ መገናኛ ነው ብለን እናስብ ምናልባት ከዚህ በኋላ ኢንተርኔት የምንለውን ነገር የምንጠቀመው አሁን ላይ እንዳሉ በስልክ ከዌብሳይት ዌብሳይት እየዘለልን የምናያቸው መረጃዎች ብቻ ሳይሆኑ፣ ገብተን ኤክስፒሪየንስ የምናደርጋቸው ናቸው። ለዚህ ምሳሌ የሚሰጥ ለምሳሌ የአንድ ሙከር ደመራ በዓል የደመራ አበራር ስነስርዓትን በቨርቹዋል ሪያሊቲ አድርገን የሰራ ነው አለ። እዛ ላይ ሰዎች ከያሉበት ሀገር ሆነው ይህንን ስነስርዓት ጆይን ማድረግ እንዲችሉ ብዙ የተራራቁ ቤተሰቦች አብረው መሆን እንዲችሉ በዙም ሚቲንግ ማድረግ አሁን የተለመደ እየሆነ መጥቷል። ከመነጋገር እና በቪዲዮ መልክ ከመተያየት ባለፈ ኤክስፒሪያንሶችን ወይም እነዚህ እንቅስቃሴዎችን፣ ባህል፣ የተለያዩ ጉዳዮችን ባማከለ መልኩ ሰዎች ባሉበት ቦታ ሆኖ ማቅረብ የሚችል ማያያዝ የሚችል ነው ማለት ነው። ኢትዮጵያ ውስጥ ብዙ የተሄደበት አይመስለኝም። አዲስ በቅርብ ዓመታት ውስጥ እየተስፋፋ ያለ እንቅስቃሴ ወይም ስራ ይመስለኛል። እንግዲህ እንደመሆኑ መጠን ፈተናዎች ይኖራሉ ብዬ አስባለሁ። የገጠሟችሁ ችግሮች ምንድን ናቸው? በምን ሁኔታ አስፈታችሁ? ይሄ በጣም እንዳለንበትም አህጉር እንዳለንባቸውም ሌሎች መሰረታዊ ችግሮች ትንሽ ፈታኝ ነው። ድርጅቱን ከመመስረቱ በፊት ብዙ እንዳንንቀሳቀስ ወይም ቶሎ ጀምረን ወደ ስራዎች እንዳንገባ ከያዙን አንዱ ነገሮች ምናልባት ይሄ ነገር በጣም ገና ወደፊት የሚታሰብበት አይነት የሚመስል እንደ ቅንጦት የምታይ አይነት ቴክኖሎጂ ነበረ። በዛ ደረጃ ትንሽ እሱን ለመቀየር እኛም ሰዎችን ማሳመን በሚችሉ አሁን በቨርችዋል ቴክኖሎጂ ይሄ ቨርችዋል ሪያሊቲ ቴክኖሎጂ ላይ መስራታችን በቅርስ እና በዚህ በቱሪዝሙ በኩል መግባት ሰዎች በሚያውቁት በሚያዩት መልኩ ታሪካቸውንም እንዲረዱ በሴም ታይም ቴክኖሎጂውንም በዛ አስታከው እንዲያዩት ለማድረግ ነው የመጣ ነው። ቴክኖሎጂ ግን ሌላ ትምህርት ላይ ስፔሻል በጣም መሰራት የሚችል አቅም አለው። እሱ ላይ እኛም የሳዩ መድረኮችም ላይ ስለ ቴክኖሎጂ ገለጻ እያደረግን የራሳችንንም ኮሚኒቲ በስራዎችም በተለያዩ መልኩ ኢቨን ቢሮ ድረስ ኢንቫይት እያደረገን እንዲ የሚሰሩት ኤክስፒሪየንሶቹ እያለ ፍሉንስ ማድረግ ይችላሉ ምንላቸውን ሰዎች እያመጣን በደንብ ለማስተዋወቅ ሞክረናል። በመንግስት ደረጃም ብንሄድ አብዛኛው ቢሮ ጋር የሚገጥመን ነገር ይኖራል። ትንሽ አብሮ የመስራት ሰፋ አድርጎ ነገሩን የማየት እንደሚታየው ቅርሶች ላይ ብዙ ጥንቃቄ የሚፈልግ ነገር አለ። ፈቃዶች ከነሱ ማግኘት ይኖርብናል። እነሱ ነው ወደ ዲጂታል ዓለም የምናመጣው እና አብሮ ይሄ ተጋግዞ የመስራቱ ነገር ትንሽ የሚቀረን ነገር ይኖራል። ግን አሁን በሄድንበት መልካም ጅማሮ አለው። በጣም ፈትኖንም የነበረው ድርጅት ድርጅቱ ነው ባቋቋመን በስድስት ወር ውስጥ ይመስለኛል ነበረ ኮቪድ መጥቶ ብዙ ነገሮች አቆመውና። ያንን ወደ ኦልሞስት ስምንት ወር የሚሆነውን ያህል ፈታኝ ጊዜ ስራዎችንም እኛ እየሰራን ነበር ግን ድርጅት ነው የፋይናንሻሊ ብዙ ነገሮች ተፈጥሮ ነበረ። እነሱን ለማስተካከልም እንጻጻፍ ነበረ። ከኢፒ ጌምስ በዛ መልኩ ግራንት አግኝተናል። ይህን ግራንት ተጠቅመን ደግሞ አራት ፕሮጀክቶችን ኢትዮጵያ ላይ የተለያዩ ቦታዎች ላይ የሚገኙ ለምሳሌ ከአድዋ ታሪክ የጀመርነው በመቀጠል የሶፍትዌር ታሪክን ከዛ በኋላ አሁን የሚወጣ ቅርብ ጥያና ኮረማሽ የሚባል እነዚህን አራት ፕሮጀክቶች አናውንስ አድርገን እንሰራለን ብለን በዛ ደረጃ ፋይናንሺያሊ ታለንት ዋይዝም በዛ ደረጃ አስተካክለን ነው ወደ እንግዲህ አሁን ወዳለንበት ዓመትም እየደረስ ነው። በዛ ልክ እያስተዋወቀን ያለ ነው። አይ ቲንክ በዚህ ደረጃ ሰውም እየተረዳው ቴክኖሎጂ ላይ በተለያየ መልኩኛንም ሲያይ ፌስቡክ ወደ ሜታ መቀየር ራሱ አንድ መነቃቅ ፈጥሯል። ምንድን ነው ነገ የሚሰራው በዚህ ቴክኖሎጂ የሚለውንም ነገር ማሳየት። አይ ቲንክ አሁን ጥሩ እይታ ላይ ያለን ይመስለኛል። እጅግ በጣም አመሰግናለሁ ዳንኤል ጌታቸው። ጉዞ ቴክኖሎጂ ስለተሰኘው በምናባዊ እውነታ ወይም ቨርቹዋል ሪያሊቲ ላይ የሚያተኩሩ አገልግሎቶችንና ተያያዥ አገልግሎቶችን እየሰጠ ስላለው በወጣቶች የተቋቋመ ተቋም ስለነገርከንና ሀሳባችሁን ስላጋራን በአድማጮች ስም በእጅጉ አመሰግናለሁ። መልካም ጊዜ ይሁንልን። so. <small> ችን እንዲሁም ተመልካቾቻችን ለዛሬ ምሽት ያዝንላችሁን የመጨረሻ መሰናዶ ላስታውቃችሁ። በእርጅና ወይም በብልሽት አገልግሎት መስጠት ያቆሙ ሬዲዮ፣ ቴሌቪዥን፣ የሞባይል ስልኮችና ሌሎች የኤሌክትሮኒክስ እቃዎች በተገቢው መንገድ ካልተወገዱ ውስጣቸው የያዟቸው እንደ ሜርኩሪ፣ ሊቲየም፣ ሊድን የመሰሉ ግባቶች አካባቢን የሚበክሉ ሲሆን በጉበት በልብና በአእምሮ ላይም ጉዳት ያደርሳሉ። በተለይ ደግሞ ለመጫዋቻነት ለህጻናት መስጠት አደጋ ያለው ያመጣል ይላሉ ባለሙያዎቹ። የጀስቲን ሙሉንን ዘገባ ኤደን ገረቡ እንደሚከተለው ታስደምጠናለች። ለስራ፣ ለመገናኛ፣ ለግብይት፣ ለመዝናኛ እንጠቀምባቸዋለን የኤሌክትሮኒክስ እቃዎችን። ነገር ግን እነዚህ ስልኮች፣ ታብሌቶችና ኮምፒውተሮች አገልግሎታቸው ሲያበቃ በአብዛኛው ተጠቃሚ ካላቸው ከሰለጠኑት ሀገራት ወደ አፍሪካና እስያ ባሉ ታዳጊ ሀገራት ተወስደው ይጣላሉ። የዓለም የጤና ድርጅትም ይህን ሁኔታ በሴቶችና ሕጻናት ላይ ከባድ የሆነ ጉዳት እያደረሰ ነው እያለ ነው። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴቨን ርጃሪክ እንዲህ ይላሉ። 12.9 ሚሊዮን የሚሆኑ ሴቶች ኢ መደበኛ በሆነና ራሳቸውንም ሆነ ገና ያልተወለዱ ልጆቻቸው ላይ አደጋ በሚጋርጥ የሚያደርስ መራዥ የኤሌክትሮኒክስ ቆሻሻ ባለበት ቦታ ላይ ነው ስራ የሚሠሩት። የዓለም የጤና ድርጅት የኤሌክትሮኒክስ እቃዎችን ለማስወገድ ማቃጠል አሊያም በሳይናይድ ጨው በኒትሪክ አሲድና በሜርኩሪ ለማስወገድ በሞከሩ በአካባቢው በሚኖሩ ሰዎች ላይ መራዥ የሆኑ ኬሚካሎች እንዲሰራጩ ያደርጋል ይላል። ስለዚህ ማቃጠልም ቢሆን አይመከርም። ይሄ ሁኔታ ታዲያ የሳምባና የልብ እንዲሁም የታይሮይድ እጢ ስነ ስርዓት ላይ እክል ያመጣል። የሊድና የኒኬልን ባህሪ ያላቸው የኤሌክትሮኒክስ እቃዎችም የዘረመል ችግር ይፈጥራሉ። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ታዲያ ጥብቅ የሆነ ሕግ ያስፈልጋል ይላሉ። የዓለም የጤና ድርጅት ኤሌክትሮኒክስ ቆሻሻዎች ጋር የሚሰሩ ሕጻናት በከፍተኛ ሁኔታ ለመራሽ ኬሚካሎች የተጋለጡ መሆናቸውን ያስታወቀ ሲሆን ለዚህም ዋናው ምክንያቱ እድገቱን ያልጨረሰ ትንሽ አካል ስላላቸው መሆኑን አስታውቋል። እንደ አውሮፓውያን አቆጣጠር በ2019 ዓም ወይም ከሁለት 2 ዓመት በፊት ማለት ነው። የዓለም የጤና ድርጅት ያወጣው ሪፖርት እንደሚያሳየው ከሆነ 53.6 ሚሊዮን ቶን የሚሆን የኤሌክትሮኒክስ ቆሻሻ እየተጣለ ሲሆን ከዚህ ውስጥም 17.4 በመቶ ብቻ ነው ተመልሶ በጥቅም ላይ የዋለው በዋና አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁ ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገሰው በለን መልካም ምሽት ይሁንላችሁ።